The Voice of America. የትግራይ ክልል ምክር ቤት በክልሉ ምርጫ እንዲካሄድ ወስኗል። ምክር ቤቱ ምርጫው እንዲካሄድ ውሳኔ ያስተላለፈው ዛሬ በመቀሌ ከተማ ባካሄደው አምስተኛ ዘመን ሰባተኛ አስቸኳይ ጉባኤ መሆኑን ጠቅሶ ሙልጌታ ጽባ የሚከተለውን ዘገባ አድርሶናል። ምክር ቤቱ ምርጫ የክልሉ መንግስት ዘመነ ስልጣን ከመገባደዱ በፊት እንዲካሄድ በሙሉ ድምፅ መወሰኑ ተገልጿል። የምርጫ ዕለት እስካሁን ይፋ ያልተደረገ ሲሆን ምርጫው የኢትዮጵያ ምርጫ ቦርድ እንዲያስፈጽመው ደብዳቤ እንደሚላክለትም ምንጮች ገልጸዋል። የክልሉ ምክር ቤት ኮሮና ለመከላከል ያወጣው አስቸኳይ ጊዜ አዋጅም በሁለት ወር ከሁለት ሳምንት እንዲራዘም መወሰኑ ተነግሯል። በክልሉ ምርጫ እንደሚካሄድ ገዢው ፓርቲ ህወሀት ሲገልጽ የነበረ ሲሆን ሌሎች በክልሉ የሚገኙ ሶስት ፓርቲዎችም ምርጫው መካሄድ አለበት በማለት አቋማቸው አንጸባርቋል። ሌሎች የክልሉ ፓርቲዎች ደግሞ የህዝብ ጤንነት ቅድሚያ ሊሰጠው ይገባል በማለት ለምርጫው ተቃውሞ አሰምተዋል። በኢትዮጵያ ጠቅላላ ምርጫ ለማካሄድ የኮሮና ወረርሽኝ ስጋት ነው በማለት የፌዴሬሽኑ ምክር ቤት ሰሞኑን ምርጫ እንዲራዘምና የፌዴራሉና የክልሎች ምክር ቤቶች እንዲሁም ስራ አስፈጻሚዎች ባሉበት እንዲቀጥሉ ወስኗል። ምርጫው የኮሮና ቫይረስ ስጋት እንደማይሆን ከተገለጸ በኋላ ደግሞ የሀገሪቱ ፓርላማ ከወሰነ ከዘጠኝ እስከ አንድ ዓመት ባለው ጊዜ እንደሚካሄድ መወሰኑ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ